the voice of America። የኤርትራ መንግስት የልኡካን ቡድን በኢትዮጵያ ያደረገው ጉብኝት የሁለቱን ሀገሮች ግንኙነት ማሻሻሉንና ለተጨማሪ ውይይቶች መንገድ መጥረጉን የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው አስታውቀዋል። የልኡካን ቡድኑ ጉብኝቱን አጠናቆ ወደ ሀገሩ ተመልሷል። ጠቅላይ ሚኒስትር አብይ አሕመድና ፕሬዚደንት ኢሳይያስ አፈወርቂም በቅርቡ ይገናኛሉ ተብሎ ይጠበቃል። እስክንድር ፍሬው ተጨማሪ አለው። በ20 ዓመታት ውስጥ ያልታየ መርታ ያሳዩ ሁለት ሳምንታት የኢትዮጵያና የኤርትራ ባለስልጣናት የሰሞኑ ግንኙነትና ንግግር ደም አፋሳሹን ጦርነት ወደ ኋላ የተወ የሁለት አስርት ዓመታቱን ታሪክም የቀየረ መስሎ ታይቷል። ከ20 ዓመታት በኋላ ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው የኤርትራ መንግስት የልዑካን ቡድን ቆይታም የተሳካ እንደነበር ተገልጿል። በቀጣይ በመሪዎች ደረጃ ለሚካሄደው ውይይትም መንገድ ጠርጓል፣ ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ። ሚኒስትሩ ለአገር ውስጥ የመገናኛ ብዙሀን እንደገለጹት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በእጅ የሚሰጥ መልእክት በልኡካን ቡድኑ አማካኝነት እንልከዋል። ክቡር ጠቅላይ ሚኒስትር ለኤርትራው ፕሬዚደንት ክቡር ኢሳያስ አፈወርቂ የዘጋጁትን መልእክት በእጅ ሰጥተዋቸዋል። በቀጣይነት በሁለቱ መሪዎች መካከል የሚደረገውን ውይይት በተመለከተ ይሄ በቅርብ ጊዜ የሚሆን ነው። የሁለቱ መሪዎች ግንኙነት ይህንም በተመለከተ መልእክት ልከውላቸዋል። በተመሳሳይም ይህንን ከሀያ ዓመት በኋላ ይህን ግንኙነት ወደ ሌላ ምዕራፍ የሚወስድ አይን የሚከፍት የኤርትራንና የኢትዮጵያን ህዝቦች እንደገና መልሶ የሚያገናኝ የሉካን ቡድን ፕሬዚደንት ኢሳያስ በመላካቸው ምስጋና አቅርበዋል። ሌሎች በሁለትዮሽ ግንኙነቶቻችን ወደፊት እንዴት የበለጠ እንደምናጠናክርም ውይይት አድርገናል። አሁን በአጭር ጊዜ እየተሳካ ያለው ለአመታት ሳይሳካ የቆየው የሁለቱ ሀገራት ግንኙነትና ንግግር መሆኑንም ሚኒስትሩ አብራርተዋል። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን በግልጽ ለኢትዮጵያ ህዝብ ካሳወቁ ጊዜ ጀምሮ ሁኔታውን ስንከታተል ነበረ። እንግዲህ ከዚህ በፊት በብዙ ጊዜ ለበርካታ ጊዜያት የተሞከረ ጉዳይ ነው ለበርካታ ከዚህ በፊት የነበሩ የሀገራችን መሪዎች የሞከሩት ነገር ነው። አልተሳካም ይሄ እስካሁን። ይሄ ግን በሳምንታት ውስጥ መልስ የተገኘበት ኢህአዴግ ስራ አስፈጻሚ ወስነው ክቡር ጠቅላይ ሚኒስትር አብይ ለዘረጉት የሰላም እጅ በፍጥነት ምላሽ የተገኘበትና እነዚህ የመጡ የኤርትራ ከፍተኛ ባለስልጣናትም ያንን መንፈስ ይዘው ነው የመጡት። ያንን የደስታ መንፈስ ይዘው ነው የመጡትና በእውነት በሪጅኑ ላይ ለሰላም ትልቅ ተስፋ የፈነጠቀ ውይይትና ቆይታ ነው ማለት ይችላሉ። በኢትዮጵያ ጉብኝት ያደረገው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የፕሬዚዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የልኡካን ቡድን ወደ አገሩ ተመልሷል። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ በቅርቡ እንደሚገናኙ ቢገለጽም የትና መቼ እንደሆነ ግን በይፋ የወጣ መረጃ የለም። ያልተረጋገጡ ምንጮች ለአሜሪካ ድምፅ እንደገለጹት ግን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለት ሳምንታት ባልበለጠ ጊዜ ውስጥ ወደ አስመራ ሊጓዙ ይችላሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።